ይህ የአሜሪካ ድምጽ ራዲዮ ጣቢያ ነው። በ19ና በ25 ሜትር ባንድ እንዲሁም በናይል ሳት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የአርብ መስከረም 26 2009 ዓ ም ዝግጅታችን ጀመረ። ጤና ይስጥልን እንደምን አምሽታችኋል። አስተናጋጆቻችሁ ቆንጅ ይታይና፣ ጤና ይስጥልን ክቡራትና ክቡራን፣ እኔም ሰሎሞን አባተንን። በጥቅምት አጋማሽ ድጋሚ ፕሬዚደንታዊ ምርጫ በሚከናወንባት ኬንያ የፖለቲካ ትኩሳቱ ተሟሙቋል። ሰላማዊ የሆነ ስብሰባ አካሂደናል። ድንጋይ የወረወሩት እነርሱ ናቸው። እርስ በርስ መከባበር ይገባናል። በአውቶቡስ ጭኖ ያመጧቸው ነጋዴዎች ናቸው። ሰላማዊ ሰልፉን የበጠበጡትና ድብድቡን የጀመሩት ገዢው ፓርቲና ተቃዋሚዎች ተጋጭተዋል። ዝርዝሩ በአብይ ርዕስ በመጽሔት ይቀርባል። ለአርዕስተ ዜናው ቆንጆች ለኒውክሌር ጦር መሳሪያዎች መወገድ የሚሰራ ጥምረት የዘንድሮ የኖቤል የሰላም ተሸላሚ ሆኗል። ሶማሊያ ይህ የአውሮፓውያን አመት ከማብቃቱ በፊት አዲስ ገንዘብ እንድታወጣ በዓለም አቀፍ የገንዘብ ድርጅት የተመራ ጥረት እየተካሄደላት መሆኑን የሀገሪቱ የገንዘብ ሚኒስትር ተናገሩ። የሚሉትና ሌሎችም አሉን። አሁን የሰዓቱን ዋና ዋና የዓለም ዜና እናሰማችሁ። በጥቅምት ወር አጋማሽ ድጋሚ ፕሬዚደንታዊ ምርጫ በሚካሄድባት በኬንያ የፖለቲካ ትኩሳቶቹ ተሟሙቀዋል። የቀደመውንና በኬንያ ጠቅላይ ፍርድ ቤት ውድቅ የሆነውን ምርጫ ያከናወኑ የምርጫ ቦርድ ባለስልጣናት ከስራቸው ይገለሉ ሲሉ የተቃዋሚ ፓርቲ ደጋፊዎች ዛሬ በበርካታ ከተሞች ትዕይንተ ህዝብ አካሂደዋል። ዝርዝሩ በመጽሔት ክፍለ ጊዜ በሚቀርበው ዘገባ ይሰማል። ዩናይትድ ስቴትስ እና ኒጀር ጣምራ ወታደራዊ ቅኝት በማድረግ ላይ ሳሉ ከትናንት በስቲያ ረቡዕ ምዕራብ ኒጀር ውስጥ ሁለት የአሜሪካ ወታደሮች መገደላቸውንና ሌሎች ሁለት መቁሰላቸውን የዩናይትድ ስቴትስ የጦር ኃይል አረጋገጠ። በጥቃቱ የተገደሉት ግሪን ቤሬትስ የሚባል ልዩ ኃይል አባላት መሆናቸውን አንድ የዩናይትድ ስቴትስ የመከላከያ መሥሪያ ቤት ባለሥልጣን ለቪኦኤ ገልጸዋል። ከዩናይትድ ስቴትስ ጦር የአፍሪካ እዝ የወጣው መግለጫ አንድ የአጋር ሀገር ወታደር ተገድሏል ያለ ሲሆን ወታደሩ የኒጀር ጦር ኃይል አባል መሆኑን ባለሥልጣኑ አመልክተዋል። በዩናይትድ ስቴትስ የፈረንሳይ አምባሳደር ኢማኑኤል ላሾሲ ለቪኦኤ በሰጡት ቃል ከጥቃቱ በኋላ የሀገራቸው ኃይሎች አሜሪካውያኑን ወታደሮች በማውጣት መርዳታቸውን ገልጸዋል። ለጥቃቱ ኃላፊነት የወሰደ ወገን እስካሁን የለም። ሶማሊያ ይህ የአውሮፓውያን አመት ከማብቃቱ በፊት አዲስ ገንዘብ እንድታወጣ አትማ እንድታወጣ በዓለም አቀፍ የገንዘብ ድርጅት የተመራ ጥረት እየተካሄደ መሆኑን የሀገሪቱ የገንዘብ ሚኒስትር ተናገሩ። ሚኒስትሩ አብዲራህማን ዱዋሌ ቤሌ ከቪኦኤ የሶማልኛ አገልግሎት ጋር ባደረጉት ቃለ መጠይቅ አይኤምኤፍ ከመንግስታችን ጋር ሊሰራ ፈቃደኛ ሆኗል ብለዋል። ዓለም አቀፉ ድርጅት ገንዘቡን ከሚያመጣበት አምጥቶ ሊረዳን ዝግጁ ሆኗል። ሌሎች ምንጮች ሊኖሩም ቢችሉም እኛ ግን በዚህ ድርጅት በኩል ነው የምንሰራው ብለዋል ሚኒስትሩ የሶማሊያ መንግስት ለዚህ ጉዳይ አንድ መቶ ሚሊዮን ዶላር እንደሚያስፈልገው ሚኒስትሩ ገልጸው ግማሹ በቀጥታ አዲሱን ገንዘብ ለማዘጋጀት ቀሪው ደግሞ ገንዘቡ ስራ ላይ ሲውል ዋጋው እንዳይዋዥቅ ለመከላከል ይውላል ብለዋል የሶማሊያ ማዕከላዊ ባንክ እንደ አውሮፓውያን አቆጣጠር ከ1991 ዓ.ም ወዲህ በደንብ ሰርቶ አያቅም የድርጅቱ የድሮ የሀገሪቱ ገንዘብ ተወግዷል ወይም ጠፍቷል ለማለት ይቻላል። ወይም ደግሞ ኖቶቹ አርጅተው ተበጫጭቀዋል። እናም የንግድ ልውውጥ የሚካሄደው በአብዛኛው በአሜሪካ ዶላር ነው። ወይም ደግሞ አብዛኛው የሀሰት የሆነ ገንዘብ አትመው የሚያሰራጩ የግል ወገኖችም አሉ። የኒውክሌር ጦር መሳሪያ ማስወገጃ ዓለም አቀፍ ዘመቻ በእንግሊዝኛ አህጽሮት መጠሪያው አይካን የዘንድሮ የ2017 በአውሮፓ አቆጣጠር የኖቤል ሽልማት ተሰጠው። የኖርዌዩ የኖቤል ሽልማት ኮሚቴ መሪ ቤሪት ትራይስ አንደርሰን ሽልማቱን ይፋ ሲያደርጉ ባሰሙት ንግግር በአሁኑ ወቅት ዓለማችን ለረጅም ጊዜ ከነበረው የከፋ ደረጃ ኒውክሌር ጦር መሣሪያ ሥራ ላይ የማዋል አደጋ ተደቅኖባታል ብለዋል። የኖቤል የሰላም ሽልማቱ ለኒኩልየር የጦር መሳሪያ ማስወገጃ ዘመቻው የመሰጠቱ ዜና የተሰማው የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕና ዶናልድ ትራምፕ ኢራንና ሰሜን ኮሪያን ከኒኩልየር አቅማቸው ጋር በተያያዘ ወዮላችሁ እያሉ በሚገኙበት በአሁኑ ወቅት ነው። ከኢራን ጋር የተደረሰውን ውል ከማናቸውም የከፋ ውል ሲሉ የጠሩት ፕሬዚደንት ትራምፕ ውሉን እሰርዛለሁ ብለው የዛቱ ናቸው። ፕሬዚደንቱ በተባበሩት መንግስታት ድርጅት ሰባ ሁለተኛ ጠቅላላ ጉባኤ ላይ በቅርቡ ባሰሙት ንግግር ሰሜን ኮሪያን ደግሞ ድምጥ ማጧን እንድናጠፋ ሳንገደድ አንቀርም ማለታቸው ይታወሳል። የዘንድሮ የኖቤል የሰላም ሽልማት ባለቤቱ አይካን ፌስቡክ ገጹ ላይ ባወጣው መግለጫ እየተካሄደ ያለው የተጧጧፈ ሰጣ ገባ እጅግ ዘግናኝ ወደሆነ አቅጣጫ ሊያመራ እንደሚችል አስጠንቅቆ የኒውክሊየር ግጭት ዳግም ገዝፎ እያንዣበበ ባለበት በአሁኑ ወቅት ሀገሮች ያለምንም ማወላወል ኒውክሊየር የጦር መሳሪያን እንደሚቃወሙ ማሳወቅ ይገባቸዋል ሲል አሳስበዋል። የኖቤል ኮሚቴው ባወጣው መግለጫ አይካን የሰላም ሽልማቱ የተሰጠው ኒውክሌር የጦር መሳሪያ ሥራ ላይ ቢውል ስለሚያስከትለው ሰብዓዊ መዘዝ ትኩረት ለመሳብና መሳሪያዎቹን የሚያግድ ውል ላይ እንዲደረስ ባካሄደው ጥረት መሆኑን ገልጿል። የኖቤል ተሸላሚው ድርጅት የተባበሩት መንግስታት የኒኩሌር የጦር መሳሪያ እገዳው እንዲከበር ጥረት የሚያደርጉ በአንድ መቶ ሀገሮች ውስጥ የሚገኙ መንግስታዊ ያልሆኑ አካላት ጥምረት ነው። ውሉ የተቋረጠው ባለፈው ሐምሌ ሲሆን ዩናይትድ ስቴትስ፣ ሩሲያ፣ ቻይና፣ እንግሊዝ እና ፈረንሳይን የመሳሰሉ ባለ ኒኩሌር ሀያል መንግስታት የሉበትም። የዩናይትድ ስቴትሱ ፕሬዚደንት ዶናልድ ትራምፕ የኢራኑን የኒውክሊየር ውል በሚቀጥለው ሳምንት የውሉም ማረጋገጫ ይሰርዛሉ ተብሎ እንደሚጠበቅ፣ ነገር ግን ውሉም ሙሉ በሙሉ እንደማይሰርዙ ዘገባዎች ጠቆሙ። ፕሬዚደንቱ ሀገራቸው ከኢራንና ከሌሎች ስድስት ሀገሮች ጋር የተፈራረመችውን የሁለት ሺ አስራ አምስት እንደ ኤሮፓውያን አቆጣጠር ውል ማረጋገጫ ማደስ ለብሔራዊ ጸጥታ ጥቅሞቻችን የሚበጃ አይደለም ብለው እንደሚያውጁ የዩናይትድ ስቴትስ ባለስልጣናትን የጠቀሱ ዘገባዎች አመልክተዋል። ፕሬዚደንቱ ይህንን ሲያደርጉ ታዲያ የዩናይትድ ስቴትስ ምክር ቤት ኢራን ላይ በውሉ መሰረት የተሰረዙላትን የምጣኔ ሀብት ማዕቀቦች በከፊል ወይም በሙሉ ተመልሰው ይጸኑባት እንደሆነ በስልሳ ቀን ጊዜ ውስጥ መወሰን ይኖርበታል። ብዙዎች ሪፑብሊካንና ዲሞክራት አባላት ውሉን የማዕቀቦቹን እንደገና መደንገግ ይቃወማሉ። ዕቀባው ተመልሶ ቢደነገግባት ውሉ እንዳለ ያከትማልና። ይህ ዜና በቀጥታ የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ጣቢያ ነው። በአንዳንድ የሶሪያ አካባቢዎች ለበርካታ ሲቪሎች መጎዳት ምክንያት የሆነ ወታደራዊ እንቅስቃሴ ባለፉት ሁለት ሳምንታት ተፋፍሞ መታየቱን ዓለም አቀፉ የቀይ መስቀል ኮሚቴ አስታወቀ። በውጊያው ዋና ዋና በሚባሉ ሲቪል መሠረተ ልማት ላይ ውድመት መድረሱንም ዘገባው አክሎ አመልክቷል። ሊሳ ሽላይን የድርጅቱ ዋና መስሪያ ቤት ከሚገኝበት ከጄኔቫ ያጠናቀረችውን ዘገባ አሉላ ከበደ ያቀርበዋል። በሶሪያ ሰሞኑን ተፋፍሞ የቀጠለው ውጊያ በምስራቃዊ አለፖ ባለፈው የአውሮፓውያኑ 2016 ዓ ም ውጊያ ወዲህ እጅግ የከፋና ጉዳት ያስከተለ መሆኑን ነው ቀይ መስቀል ይፋ ያደረገው። ከውጊያ ነጻ በሚል ተከልለው በነበሩ ቀጠናዎች በኤድሊብ የሃማ ገጠራማ አካባቢዎችና ምስራቃዊ ጉታ አደጋው እየበረታ የበረታ ውጊያ አስከትሏል ነው የሚለው ዮላንዳ ጃኩሜት የዓለም ቀይ መስቀልና የቀይ ጨረቃ ኮሚቴ ቃል አቀባይ ናቸው በሰው ላይ እየደረሰ ያለው ጉዳትና የመሠረተ ልማት ውድመቱ ከመቼውም የከፋ ነው ይላሉ There are dire effects on civilians. በሲቪሉ ላይ በቀጥታ እየደረሰ ያለው ጉዳት ከባድ ነው። ዓለም አቀፍ የሰብአዊ መብት ጥበቃ ህጎች የጄኔቫው የሰብአዊ መብት ጥበቃ ዓለም አቀፍ ስምምነት ሲቪሎች በውጊያ እንዳይጠመዱና ደህንነታቸው እንዲጠበቅ የሕክምና ተቋማትን ትምህርት ቤቶችንና የውሃ ምንጭና ማደያ የመሳሰሉ የሲቪል መሰረተ ልማቶች በግጭት ጊዜ ከአደጋ መጠበቅ አለባቸው። ባለፉት ሁለት ሳምንታት ያየነው ግን በብዙ መቶች የሚቆጠሩ ሲቪሎች ለመቁሰል አደጋና ለሕልፈት የተዳረጉበትን እንዲሁም ከአስር በላይ ሆስፒታሎች ለውድመት ሲጋለጡ ነው። የአየር ድብደባን በነዋሪዎች ቀዬ ላይ የሚያርፈውን ከባድ ጦር መሳሪያ ውርጅብኝና የጓዳ ስር ፈንጂዎች ጥቃት ጨምሮ ቁጥሩ የበዛ ሰው ለእልፈትና ለመቁሰል አደጋ እየተዳረገ ያለው በተለያዩ መንገዶች ነው ያሉት ጃኩሜት፣ ከዲር ኢዞር ውጊያውን ሸሽቶ የመጡ አስራ ሶስት አባላት የነበረው አንድ ቤተሰብ አስር አባላቱ በአየር ድብደባና በፍንጂ ያለቁበትን እጅግ ዘግናኝ አደጋም በምሳሌነት አንስተዋል። ከቅርብ ወራት ወዲህ አንጻራዊ መረጋጋት መታየቱ ለሰላም አንዳች ተስፋ ቢፈነጥቅም የቅርብ ጊዜው በንጹሐን ዜጎች ላይ እየደረሰ ያለውና ቀይ መስቀል መቋቋም ከሚቻል በላይ ያለው ግጭት ግን ያንን እያንሰራራ የነበረ ተስፋ እንዳያጨልመው ስጋት አሳድረዋል። አድማጮች፣ ለሰዓቱ ያለን ዜና በዚሁ ያበቃል። ይህ ከአሜሪካ ድምፅ ራዲዮ ጣቢያ በአጭር ሞገድ በ19 ሜትር ባንድ በ15580 በ15630 በ15700 እና በ15785 ኪሎሄርትዝ በ25 ሜትር ባንድ በ12110 እና በ12140 ኪሎሄርትዝ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የአርብ መስከረም 26 2009 ዓመተ ምህረት ምሽት ፕሮግራም ነው። ሰሜን አሜሪካ ውስጥ የሚገኙ የፓርቲዎቻቸውን ድጋፍ ሰጪ መሰረቶች ለማጠናከር ይዘናል ባሉት ሀሳብ የመላ ኢትዮጵያ አንድነት ድርጅትና የሰማያዊ ፓርቲ መሪዎች ዩናይትድ ስቴትስ ውስጥ ይገኛሉ። በምናገኘው እድል ሁሉ ይሄ በቋንቋ ላይ የተመሰረተ ፖለቲካ አያዛልቃትም። ቅድሚያ መሆን ያለበት ኢትዮጵያ ነው። ኢትዮጵያ መቅደም አለባት ብለን ነው ትግላችንን እያጠናከር የምንታገለው። በግድ በግድ 26 ዓመት ሙሉ የኢትዮጵያዊነት ስሜትና የአንድ ሀገር ስሜት ለመስበር የትስስሩን ለመስበር ለምን እንደሚጠቅም ባይገባል። የመኢአድ ፕሬዚደንት ዶክተር በዛብህ ደምሴና የሰማያዊ ፓርቲ ሊቀመንበር አቶ የሸዋስ አሰፋ ናቸው የሰማችኋቸው። ይመለሳሉ። ያየሁት እና ያለፉት ህይወት በጣም ያሳዝናል። ምክንያቱ በህይወቱ ላይ ብዙ ፈተናዎች ያሳልፋለ፣ ብዙ ነገር እንታያለ። ግን እንደዚህ የሰሃራ ጉዞ በጣም ምክንያቱ፣ ከአንተ ጋር እየሳቀ እየበላ እየጠጣ የነበረ ልክ አንድ ቀን በኋላ ይሞታል። በሞቆት ነው በአደጋ ነው በጠም ነው በውሃ ጥማት ነው በብዙ ነገር ያው በቃ ይለያሃል። ወንድም ሆኑ ጓደኛ እንደሆነ ህትንትን ይለያሃለች። የግድ በቃ ከሀገር ቤት አንስቶ ሱዳን፣ ሊቢያ በረሃና ባህር አቋርጦ አውሮፓ ድረስ ሰንሰለት የፈጠረው የህገ ወጥ አሸጋጋሪዎች ድብቅ እጅ ብዙዎችን ለሞትና ለጉስቆልና ዳርጓል። ለምሽቱ ያዝነው ዝግጅት በችግሩ ቀለበት ውስጥ ከሚገኙት አንደበት ያስደምጠናል። አሁን የዕለቱ አበይት የኢትዮጵያና ዓለም አቀፍ ዜናዎች ወደሚተነተኑበት ወደ መጽሔቱ ክፍለ ጊዜ እንሸጋገር። በቅድሚያ የዕለቱ አብይ ርዕስ ይቀርባል። ቻድ ዩናይትድ ስቴትስ የጉዞ እገዳ ከጣለችባቸው አገሮች ዝርዝር ውስጥ ከተጨመረች ከሁለት ሳምንታት በኋላ እገዳው ስለምን እንደተጣለባት እንደ ጥያቄዎች እየተነሱ ነው። የጥያቄዎቹ መነሳት ለቻድ ምን የሚፈይደው ነገር ይኖር ይሆን? አዲሱ አበበ የሚያቀርበው የማሪያማ ዲያሎ ዘገባ ምላሽ ይሰጣል። ከክልላዊና ከዓለም አቀፍ ሸሪኮቿ ጋር በመሆን የምታካሄደው ጸረ ሽብርተኛነት እንቅስቃሴ እንደተጠበቀ ሆኖ ቻድ ዩናይትድ ስቴትስ የጉዞ እገዳ እጣለችባቸው አገሮች ዝርዝር ውስጥ መግባቷ እያነጋገረ ነው። ሬይመንድ ጊልፕን በዋሽንግተኑ የብሔራዊ መከላከያ ዩኒቨርሲቲ የአፍሪካ ስትራቴጂካዊ ጥናቶች ማዕከል ዲን ናቸው። ቻድ 700 ወታደሮችን በማሰማራት ለቻድ ሐይቅ ተፋሰስ ሀገሮች የጣምራ ግብረ ኃይል የመሪነት ሚና ስትጫወት የቆየች አገር ነች። አያሌ የአውሮፓና የአፍሪቃ አገሮች በመድሯቸው የጸረ ሽብርተኛነት ዘመቻዎችም ተሳትፋለች። ቻድ የጂ አምስት ሳህል ፕሬዝደንትም ነች። ቻድ እኮ ደግሞ አሉ ጊልፒን በማያያዝ፣ ለይስሙላም ቢሆን የዩናይትድ ስቴትስ ሸሪክ ለመሆን ፈቃደኛ የሆነችና የምትችልም አገር ነች። ቻድ ምን ስላላደረገች እገዳ እንደተጣለባትና ሱዳን ምን ስላደረገች ከእገዳ ዝርዝሩ እንዳመለጠች ለመገመት በጣም አስቸጋሪ ነው። ነገሩን ቈቅልሽም ነው። ስለ ቻድ ብቻም ሳይሆን በመላ አህጉሪቱ ላሉ አገሮች አስቸጋሪ ነው። በተለይ እንዲህ ወደ ዩናይትድ ስቴትስ በሚደረግ ጉዞ ማዕቀብ ወይም እገዳ ሲጣል መስፈርቱ ምንድን ነው? ዓለም አቀፍ ሸሪክ ሀገር ለመሆን ምንድን ነው መለኪያው የሚሉ ጥያቄዎችን ያጭራል። ተንታኞች ደግሞ በአንዲት አገር ላይ የጉዞ እገዳ ሲጣል የሴኪሪቲ ወይም የደህንነት ጉዳይ ለሚያሳስባቸው መዋለ ንዋይ አፍሳሾች አሉታዊ መልእክት ያስተላልፋል ይላሉ። ብራያን ማኮሎ የቻድ መዋለ ንዋይ ምክር ቤት ምክትል ሊቀመንበር ናቸው። እገዳው ሊጣልባት ሦስት ቀን ሲቀረው ነበርና ከቻድ የተመለሱት እዚያ አገር ውስጥ ያለው ስሜት አንድ ጓደኛ በጓደኛው ላይ ክህደት የፈጸመ አይነት ስሜት ነው ያለው ብለዋል። ነገሩ ግልጽ ስለሆነ ግን ትኩረቱ ወደ ሌላ መሆን አለበት ሲሉም ተናግረዋል። የንግዱና የዲፕሎማሲው አጠቃላይ ግንኙነት ጠንካራ ነው። ዩናይትድ ስቴትስ ከሀያ ዓመታት በላይ በነበራት ግንኙነትም ወደፊት የሚታይ ይሆናል። በቅርቡም እኔ ወደ ውጭ ጉዳይ ሚኒስቴር ብቅ ብዬ እንዳየሁት እገዳውን ለማንሳት መደረግ ያለባቸውን ሁሉ እያደረጉ ናቸው። እርግጥ ነው አንዳንድ እንደ ሰብአዊ መብት ጥበቃንና የጸጥታ ይዞታ ሁኔታዎችን ግምት ውስጥ ያስገባሉ። ማክኮሎ ባለፈው ወር ፓሪስ ውስጥ በተካሄደው አዲሱ የ2017-2021 የቻድ ብሔራዊ የልማት ዕቅድ ምሥረታ ላይም ተገኝተው ነበር። አያሌ ኢኮኖሚያዊ እንቅስቃሴዎችን ለመጨመር የንግድ ዘርፉን ምቹ ለማድረግና የአካባቢውን ተጨባጭ ሁኔታም ለማሻሻል ከልብ እያሰቡበት ነው። ይህ ሁሉ ከተደረገ በኋላ በእገዳው ላይ የሚኖረው አንድምታ ምን ይሆናል ብዙዎች የሚያነሱት ጥያቄ ነው። እገዳውን አስመልክቶ ዋይት ሀውስ የተጠቀመበት ቋንቋ ቻድ ጠቃሚና በጸረ ሽብርተኛነቷም ዋጋ የሚሰጣት ሸሪክ አገር ነችልና። ዳሩ ምን ያደርጋል ለሕዝቦች ደህንነት የሚጠቅሙና ከሽብርተኛነት ጋር የተያያዙ መረጃዎችን በበቂ ሁኔታ አታጋራም ብሎ በዚህ ምክንያት ይላል፣ ሲያጠቃለል የቢ አንድና የቢ ሁለት ቪዛ ያላቸው የቻድ ዜጎች ወደ ዩናይትድ ስቴትስ እንዳይገቡ ታግደዋል። አራት ነጥብ የዕለቱን አብይ ርዕስ ነበር ያደመጥነው። ወደ ትንታኔው መጽሔት እንሻገራለን። በጥቅምት አጋማሽ ድጋሚ ፕሬዝደንታዊ ምርጫ በሚከናወንባት ኬንያ የፖለቲካ ትኩሳቶች ተሟሙቀዋል። የቀደመውንና በኬንያ ጠቅላይ ፍርድ ቤት ውድቅ የተደረገውን ምርጫ ያከናወኑ የምርጫ ቦርዱ ባለስልጣናት ከስራቸው ይነሱ ሲሉ የተቃዋሚ ፓርቲ ደጋፊዎች ዛሬ በብዙ ከተሞች ሰልፍ ወጥተዋል። ኬንያ የሚገኙት ሪፖርተሮቻችን መሐመድ ዩሱፍ ከናይሮቢ፣ ጂል ክሬግ ከኪሱሙ ያጠናቀሯቸውን ዘገባዎች የኖክሰ ማግዜር አቀናጅቶ ያቀርባቸዋል። ገዢው ጁብሊ ፓርቲን የሚደግፉ ከተቃዋሚው ፓርቲ ደጋፊዎች ጋር ዛሬ በማዕከላዊ ናይሮቢ ተጋጅተዋል። በከተማይቱ የንግድ እንቅስቃሴን የገቱ ተቃውሞች መካሄዳቸው የገዢው ፓርቲ ጁብሊን ደጋፊዎች አላስደሰተም። ሰላማዊ የሆነ ስብሰባ አካሂደናል። ድንጋይ የወረወሩት እነርሱ ናቸው። እርስ በእርስ መከባበር ይገባናል። የተቃዋሚ ፓርቲ ደጋፊ የሆነ አንድ ሰው ደግሞ የጁብሊ ደጋፊዎች ሰላማዊ ሰልፉን ለማወክ ሲንቀሳቀሱ ነበር ይላል። በአውቶቡስ ጭኖ ያመጧቸው ነጋዴዎች ናቸው ሰላማዊ ሰልፉን የበጠበጡትና ድብድቡን የጀመሩት። ተገቢ ያልሆነ እርምጃ ነው። የተቃዋሚ ፓርቲው ዕጩ ራይላ ኦዲንጋ የትውልድ ስፍራ የሆነችውና በስፋት የሚደገፉባት ኪሱሙ ከተማም በሁከት ስትታመስላለች። በሺዎች የተቆጠሩ ሰልፈኞች መንገዶችን ዘግተው እሳት በማቀጣጠል ሲቃወሙና ድንጋይ ሲወረውሩ ውለዋል። የንግድ እንቅስቃሴ በከተማይቱ ቀጥ ብሎ ቆሞ ታይቷል። የፖሊስ ባልደረቦች በአንዳንድ አካባቢዎች በዝርፊያ ሥራ የተሰማሩ ሰልፈኞችን ለማስቆም አስለቃሽ ጋዝ ሲተኩሱና አንዳንዶችን በቁጥጥር ስር ሲያውሉ ታይቷል። የኬንያ ጠቅላይ ፍርድ ቤት በነሐሴ ወር የተካሄደውንና ፕሬዚዳንት ኡሁሩ ኬንያታ ያሸነፉበትን የፕሬዚዳንታዊ ምርጫ ጥቅስ ማጭበርበር የታየበት ነው ሲል ውድቅ በማድረግ በጥቅምት አጋማሽ ምርጫው በድጋሚ እንዲካሄድ መወሰኑ ይታወሳል። ዛሬ በናይሮቢ በተካሄደው ትዕይንተ ሕዝብ የኪሱሙ አውራጃ ሴቶች ወኪል ሮዛ ባዩ ተገኝተው ነበር። አካባቢው በአድማ በታኝ ፖሊስ ከፍተኛ ጥበቃ ነበር የዋለው። እዚህ የተገኘነው በሰላማዊ መልኩ ድምጻችንን ለማሰማት ነው። በተለይ በምርጫ ቦርዱ ስራ የተሰማንን የመረረ ሐዘን ለመግለጽ እና ተቋሙ የማስተካከያ እርምጃ እንዲወስድ ለመጠየቅ ተሰባስበናል። አሰራሩ ሳይሻሻል ወደ ምርጫው መግባት ፋይዳ የለውም ብለን እናስባለን። የምርጫ ቦርዱ ባለስልጣናት ያጠፋ ነው የለም ሲሉ ከኃላፊነት ስራቸው በፈቃዳቸው የመልቀቅ ፍላጎት እንደሌላቸው አስረድተዋል። ገዢው ጁብሊ ፓርቲ የምርጫ ህጉን የሚቀይር ሀሳብም አቅርቧል። የድምፅ ቆጠራውን ውጤት በኤሌክትሮኒክስ ማስተላለፊያ ከማገናኘት ይልቅ እንደ ቀድሞው በሰው እጅ ተቆጥሮ እንዲተላለፍ የሚል ሀሳብም ቀርቧል። የምርጫ ቦርዱ ሰብሳቢ ከስራ ኃላፊነታቸው ራሳቸውን ቢያነሱ ወይም ቢያገሉም አለበለዚያም ቢታመሙም የምርጫ ኮሚሽኑ አሸናፊውን እንዲያውጅ የሚያስችል ስልጣን እስከ መስጠት ይደርሳል። የሕግ ማሻሻያው እነዚህ ለውጦች በተግባር ከዋሉ በጥቅምት ወር ምርጫውን ለማካሄድ አይቻልም ይላሉ የምርጫው ቦርድ ሰብሳቢ ዋፉላ ቺቡካቲ። የሕግ ማሻሻያው አሁን የያዝነውን ሥራ ከመሠረቱ ይቀይረዋል። በቀሩት ጥቂት ቀናት ምርጫ ለማካሄድ ያለምንም አዲስ አሰራር ዝግጁ መሆናችንን ስገልጽ፣ ለውጥ ካለ ግን ኃላፊነታችንን በአግባቡ መወጣት አንችልም። የሕግ ባለሙያዎች እንደሚሉት ከሆነ በኬንያ በጥቅምት ወራ አጋማሽ ምርጫ ማድረግ ካልተቻለ ሕገ መንግሥታዊ ቀውስ ሊከሰት ይችላል። ሆኖም በዚህ ሂደት ውስጥ በሥልጣን ላይ ያሉት ኡሁሩ ኬንያታ በኃላፊነታቸው የሚቆዩ መሆኑን የሀገሪቱ ጠቅላይ አቃቢ ሕግ አስታውቀዋል። የዓለም የጤና ድርጅት ባንግላዴሽ ውስጥ የተነሳውን ኮሌራ ለመከላከል ለ900 ሺህ ሰው የሚበቃ ክትባት ልኳል። ክትባቱ የተላከው ቀደም ሲል የመን ውስጥ ለተከሰተው ግዙፍ የኮሌራ ወረርሽኝ የአለሙ ድርጅት ፈጣን ምላሽ መስጠት እንደነበረበት መገለጹን ተከትሎ ነው። የዓለም የጤና ድርጅት ደብሊዩ ኤች ኦ እንደ አውሮፓውያን አቆጣጠር እስከ 2030 ዓ ም ባለው ጊዜ ውስጥ ኮሌራን ጨርሶ ለማጥፋት ቃል ገብቷል። ለአሜሪካ ድምጽ ኬሮል ካሮል ፒርሰን ዘግባለች። ሶሎሞን ክፍሌ ያቀርበዋል። በየመን ንጹሕ የመጠጥ ውሃና አገልግሎት የሚሰጡ የሕክምና ማዕከሎች ከፍተኛ እጥረት አለ። እዚያች አገር ውስጥ ከግማሽ ሚሊዮን በላይ ሰዎች በኮሌራ በሽታ ይሰቃያሉ። የያዝነው የአውሮፓውያኑ ዓመት 2017 ከመገባደዱ በፊት ደግሞ ቁጥራቸው ወደ አንድ ሚሊዮን ከፍ እንደሚል ተፈርቷል። በዓለም ደረጃ ካየነው አንድ መቶ ሺህ ሰዎች በኮሌራ በሽታ በየዓመቱ ይሞታሉ። አሁን የጤና ጥበቃ ሠራተኞች ስጋት ቀጣዩ ግዙፍ የኮሌራ ወረርሽኝ ባንግላዴሽ ውስጥ በሚገኘው ሮሂንግያ ካምፕ ይሆናል የሚል ነው። ዶክተር አሜሽ አዳልጃ በጆንስ ሆፕኪንስ ዩኒቨርሲቲ የጤና ጥበቃ ማዕከል የተላላፊ በሽታዎች ጉዳይ ባለሙያ ናቸው። የዓለም የጤና ድርጅት ኮሌራን እንደ አውሮፓውያን ዘመን አቆጣጠር እስከ 2030 ዓ ም ድረስ ባለው ጊዜ ውስጥ ጨርሶ ለማጥፋት የገባውን ቃል በተመለከተ አስተያየት ሰጥተዋል። እንደ ፈንጣጣ ሁሉ ኮሌራን ሙሉ በሙሉ ጨርሶ ከዓለም ለማጥፋት አይቻልም። ነገር ግን በዩናይትድ ስቴትስና በተቀረው የሰሜን አሜሪካ እንደተደረገው በባንግላዴሽና በየመንም ብዙ ጊዜ እንዳይከሰት ማድረግ እንችላለን። ኮሌራ በባክቴሪያ አማካይነት የሚመጣ በሽታ ነው። ባክቴሪያዎቹ የሚኖሩትም በባህር ዳርቻዎችና በቆሻሻ በተበከሉ ወንዞች ውስጥ ነው። ውሃው በቂ መድኃኒት በማያገኝበት ቦታና ጽዳታቸው በማይጠበቅ ሽንት ቤቶችም በብዛት ይሰራጫል። የኮሌራ በሽታ የተበከለ ምግብ በመብላትና ውሃውን በመጠጣትም ሊመጣ ይችላል። የጤናና የምግብ ባለሙያው ጄሲ ሃርትነስ ሴቭ ዘ ችልድረን በተባለው የሕፃናት መርጃ ድርጅት ውስጥ ይሠራሉ። ሰብአዊ ድርጅቱ በየመን የሕዝቦችን ሥቃይ ለመታደግ እየሠራ ይገኛል። በኮሌራ በሽታ የታመመ ሕፃን የመብላት ፍላጎቱ ፈጽሞ ይጠፋል። ስለሚያስቀምጣቸውም በሰውነታቸው ውስጥ ያለው ፈሳሽ ያልቃል፣ ክብደታቸውም ይቀንሳል። በዚህ ሁኔታ እየተዳከሙ በሄዱ ቁጥር ለሌሎች በሽታዎችም ይጋለጣሉ። ማንም ሰው በኮሌራ ሊጠቃ ይችላል። ሕፃናት፣ ነፍሰ ጡሮችና በዕድሜ የገፉ ሰዎች ግን ይበልጥ ይጠቃሉ። እንዲያም ሆኖ የኮሌራ በሽታን ለማከም አዳጋችና ከወጪም አንጻር ውድ አይደለም ይላሉ የሴቭ ዘ ችልድረን ድርጅቱ ባለሙያ ጄሲ ሃርትነስ። ፈጥኖ ከተደረሰበትማ እንዲያውም በቀላሉ ማዳን ይቻላል። በበሽታው በቅርቡ ለተጠቁ ሰዎችም የሰውነታቸው ፈሳሽ ተሟጦ ከማለቁ በፊት መድረስ ይቻላል። ያ ሲሆንም ህመሙ አይጠናባቸውም። ከጠናባቸው በኋላ ነው ሕክምናውን አስቸጋሪ የሚያደርገው። ኮሌራን ለመከላከል ቁልፉ ጽዳትን መጠበቅ ነው። ነገር ግን በጎርፍ ውሃ በተመቱ አካባቢዎች ወይም ሌሎች የተፈጥሮ አደጋዎች፣ እንዲሁም ሰው ሠራሽ ጦርነቶች ባሉባቸው ስፍራዎች አስቸጋሪ ሊሆን ይችላል። ስደተኞች በዝተው በተጨናነቁ መጠለያ ካምፖች ውስጥ ጽዳት መጠበቁም በጣም ከባድ ነው። በተለይ እዳሪን የመሳሰሉ በመጠለያው አካባቢ የሚቆለሉ ቆሻሻዎች ኮሌራን ያስፋፋሉ። እናም እንደ ሴቭ ዘ ችልድረን ያሉ የረድኤት ድርጅቶች እርዳታ ከመስጠት በተጨማሪ የመጸዳጃ ስፍራዎችን ለመገንባትም ሲጥሩ ይታያል። በደብሊዩ ኤችኦ ገለጻ መሠረት በዓለማችን በጠቅላላው ሁለት ቢሊዮን ሰዎች ንጹሕ የመጠጥ ውሃ አያገኙም። በዚህም ምክንያት ለኮሌራ ተጋላጮች ናቸው። አዎን ክትባቱ የኮሌራን ስርጭት ሊከላከል ይችላል፣ ነገር ግን ይላሉ ዶክተር አዳልጃ ነገር ግን ድሃ ሀገሮች ውስጥ ንጽሕናን ለመጠበቅ የሚያስችሉ መዋቅሮችን መዘርጋት ኮሌራን ለአንዴና ለመጨረሻ ጊዜ ለመከላከል ይቻላል። ድህነት ለአንዳንዶቹ አገሮች በመሠረቱ ፈጽሞ ሊወጡት የማይችሉት አይነት ችግር ነው። በአሁኑ ወቅት በዓለማችን ውስጥ አርባ ሰባት አገሮች በኮሌራ ተጠቅተዋል። ሁኔታው ደግሞ ይበልጥ እየተባባሰ የሚሄድበት ምክንያት ግጭቶች ስላሉ የአየር ለውጥ በመከሰቱና የዓለማችን ሕዝብ ቁጥር እያደገ በመምጣቱ መሆኑን ደብሊውኤችኦ ያስረዳል። አድማጮች ይህ ከአሜሪካ ድምጽ ራዲዮ ጣቢያ በ19 እና በ25 ሜትር ባንድ እንዲሁም በናይል ሳት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ መደበኛ ስርጭታችን ነው። በኢትዮጵያ ሰዓት አቆጣጠር አሁን ሶስት ሰዓት ከ37 ደቂቃ ሌል ነው። ወደ ሁለተኛው አጋማሽ ከ27 ይቅርታ፣ ቸኮያለሁ ለመውጣት ማለት ነው። ወደ ሁለተኛው አጋማሽ እንሻገራለን። ሰሜን አሜሪካ ውስጥ የሚገኙ የየፓርቲዎቻቸውን ድጋፍ ሰጪ መሠረቶች ለማጠናከር ይዘናል ባሉት ሐሳብ የመላ ኢትዮጵያ አንድነት ድርጅትና የሰማያዊ ፓርቲ መሪዎች ዩናይትድ ስቴትስ ውስጥ ይገኛሉ። የመኢአድ ፕሬዝዳንት ዶክተር በዛብህ ደምሴና የሰማያዊ ፓርቲ ሊቀመንበር አቶ የሺዋስ አሰፋ በአሜሪካ ድምፅ የቴሌቪዥን ስቱዲዮ ተገኝተው ባደረጉት ቃለ ምልልስ በ2010 ዓመተ ምህረትና ከዚያም በኋላ የተጠናከረ ሰላማዊ ትግል ለማድረግ ሁሉን አቀፍ ድጋፍ ለማግኘት እንደሚንቀሳቀሱና በኢትዮጵያ ያለውን የሰብአዊ መብቶች ይዞታ አስመልክቶ የኢትዮጵያ ወዳጆች ካሏቸው ወገኖች ከዩናይትድ ስቴትስ ኮንግረስ ከሕግ መምሪያውና ከሕግ መወሰኛ ምክር ቤቱ አባላት ጋር ቀጠሮ ይዘው እንደሚነጋገሩ አመልክተዋል። ኦሮሚያና በሶማሌ እንዲሁም በኦሮሚያና በደቡብ ክልሎች አዋሳኝ ቀበሌዎች እየታዩ ያሉትን የግጭቶችና የጥቃቶች ሁኔታዎች የጎሳ ፌዴራሊዝም ውጤት ናቸው ብለዋቸዋል። ሁለቱም የተቃዋሚ ፓርቲዎች መሪዎች ከዶክተር በዛብህ እንነሳ። እኛ በሰላማዊ ትግል የምንታገለው አብዛኞቻችን የጎሳ ፖለቲካ፣ በቋንቋ ላይ የተመሰረተ ፖለቲካ ለኢትዮጵያ አያዛልቃትም ወደ ሌላ ችግር ይወስዳታል። ያን ላለፉት 25 ዓመታት ይሄንኑ እየደጋገም ላለው መንግስት ስናስረዳ ቆይተናል እና አሁን የሚታዩት ችግሮች በከፍተኛ ደረጃ፣ ለምሳሌ በሶማሌ ክልልና በኦሮሚያ ክልል አካባቢ የሚታዩት ችግሮች የዚህ በጎሳ ላይ የተመሰረተ የፖለቲካ ትግል ማለትም ቋንቋ ላይ የተመሰረተ የአስነሳው ችግር ነው ብለን ፓርቲያችን ይገምታል። እና በየጊዜው በየፕሬስ ኮንፈረንሱ በምናገኘው እድል ሁሉ ይሄ በቋንቋ ላይ የተመሰረተ ፖለቲካ አያዛልቃትም። ምክንያቱም ማስቀደም ያለብን በአጠቃላይ የኢትዮጵያ የብሔረሰቦችን ብቻ ሳይሆን ብሔረሰቦች እንዳሉ ሆነው ቅድሚያ መሆን ያለበት ኢትዮጵያ ነው። ኢትዮጵያ መቅደም አለባት ብለን ነው ትግራችንን እያጠናከርን የምንታገለው በግድ በግድ 26 ዓመት ሙሉ ያንን ቦንድ የኢትዮጵያዊነት ስሜትና የአንድ ሀገር ስሜት ለመስበር የተደረገው ትስስሩን ማለት ነው የትስስሩን ለመስበር ለምን እንደሚጠቅም ባይገባኝም ብ የአንድ ሀገር ሰው ሆነን ወንድማማቸው ሆነን እንዲህ መስራት ለምን እንዳስፈለገ እስካሁን ድረስ ባይገባኝም፣ እንግዲህ ሰርቶ በግድ ነው የመጣሁ ነው። እናንተ የፖለቲካ ፓርቲዎች መሪዎች ናችሁ፣ የፖለቲካ ሰዎች ናችሁ፣ እና ላይገባችሁ አይችልም። የራሳችሁ ትንታኔ ሊኖር ይችላል እንጂ ምናልባት ያንን መናገር ትፈልጋላችሁ አትፈልጉም፣ ያ አንድ ጥያቄ ነው። ነገር ግን አንድ ጣሊያን ቢያደርገው ይሄ ይገባኛል ወይ ቱርክ ቢያደርገው ወይ ሰንበዲ ቢያደርገው፣ ወንድም ሲያደርገው ግን ነው የሚነሱ ጥያቄዎች አሉ። በአንዳንድ አካባቢዎች ለምሳሌ ሶማሌ ክልል ውስጥ ልዩ ፖሊስ የሚባል ኃይል አለ። የዚህ ኃይል አደረጃጀት ምን እንደሆነ፣ በማን እንደሚታዘዝ፣ ለምን እንዳስፈለገ እንደዚህ አይነት ልዩ ፖሊስ ብዙ ማብራሪያ አልተሰጠንም። ሕገ መንግስታዊ አይደለም የሚሉም አሉ። በአንዳንድ በኩል ደግሞ አደረጃጀቱ ይሄ ልዩ ፖሊስ ላይ የሚነሱ በጣም ብዙ ወቀሳዎች አሉ፣ ከሰብአዊ መብቶች ጋር የተያያዙ። በእርግጥ የክልሉ ባለስልጣናት ይቃወማሉ። እንደዚህ አይነቶችን እርምጃዎችን ተወስደዋል ሲባሉ አልገባም ይላሉ። በዚያ ላይ ለወራት እንደዚህ አይነት ግጭት ከሐምሌ ጀምሮ ነው አሁን የሚባለው በሁለቱ ክልሎች አካባቢ የነበረው ሲካሄዱ እነዚያ ግጭቶች ፌዴራል መንግስቱ ምን ይሰራል? ለምንድን ነው ዝም ብሎ የሚያየው እንደዚህ አይነት ሁኔታዎችን? የሚሉ ጥያቄዎችን የሚያነሱ አሉ እና ይሄ ሁኔታ በእርግጥ የአደረጃጀት ችግር ብቻ ነው የክልሎች ወይም ደግሞ የዘር አደረጃጀት የጎሳ አደረጃጀት ችግር ብቻ ነው ወይስ ደግሞ ሌላ እኛ የማይታየን ወይም ደግሞ በፖለቲካ ፓርቲ ደረጃ እናንተ ተቃዋሚዎችም ስለሆናችሁ ልታዩ የምትችሉት ለህዝብ ልትገልጡ የምትችሉት ምስጢር አለ ከባለስልጣናቱ የማንሰማው ነገር ይህን ማለት ነው። አንድ ሲስተም ላይ እኮ ህገወጥ የሚሆን ህጋዊ ሲስተም ላይ አንድ ድርጅት ወይም አንድ አካል ኢንሲስት ሲያደርግ የሙጥኝ ሲል እዛ ላይ የሚያገኘው ጥቅም አለ። ለምሳሌ ወታደሩ እንደፈለገው ማዘዝ ይችላል፣ ደህንነቱ እንደፈለገው ማዘዝ ይችላል፣ ገንዘቡ እንደፈለገ ማውጣት ይችላል። ሲስተም ስርዓት ሲሆን ግን ያንቀዋል፣ አይቻልም ይለዋል። የፈለገው ትልቅ ሰው ወይ ትንሽ ሰው በመጠን ስርዓት ኢንሂውማን ነው፣ ወይም የሰውነት ኢሌመንቱን ይተዋል። በተቀመጠለት አካሄድ መሰረት ነው የሚፈቅደው። ወታደር ይህን ምታ ሲባል ዝም ብሎ አይመታም፣ በተቀመጠው መሰረት ያደርገዋል። መነሻ ላይ የነገርኩህ ኢህአዴግ ለምድ ነው የማይዋሃደው ለምድን ደ ነው አጋር ፓርቲ ምናምን እያለ ይዞ በኋላ ካነሳው። ስለ ምርጫ ቦርድም ስናነሳ እንገልጸዋለን። የማይጠይቃቸው የአገሪቱን ራሳቸው ያወጡትን የምርጫ ህግ የማያከብሩ በህገ መንግስቱ ተቀዳ የተባለው የምርጫ ህግ የማያከብሩ አደረጃጀቶች አሉ። ያ የሚጠቅመው የህወሓትን የበላይነት ለማስጠበቅ ነው፣ ክሊር የሚታየው ማለት ነው። ስለዚህ እነዛ ሰዎች ለምን እንዲ ያደርጋሉ ብቻ አይደለም ተጠያቂም ነው። ከዚህ በፊት የሰኔ አንድ ሰማታትን ስናከብር አስራ ሁለተኛ ዓመት ከመያዝ ጋር በሰፊ ቅርብ የነበረው ተጠያቂነት ከሌለ ግድያ አይቆም። ለ1997 ለሞቱ ሰዎች ማን ተጠየቀ? የትኛው ወታደር አካውንተብል ሆነ? የትኛው ተኩሰ ግደል ያለ ሰው አካውንተብል ሆነ ተጠየቀ? ማንም አልተጠየቀ። ከዛ በኋላ ባሉ እስካሁን እስከ 2008 ድረስ ያሉት ህገወጥ ግድያዎች ማንም ተጠያቂ ነው። ወደፊትም አይቆም። ስለዚህ እዚህ ክልል አሁን ማን ያዘዛቸው ምናምን ብቻ አይደለም። ለሞታቸው ተጠያቂ ነው። አይግለጣው እንጂ እንደዚህ ተሸፍኖ አይቀርም። ለጊዜ ለዛ ነፍስ ለጠፋው ነፍስ ተጠያቂ የሆኑ ሰዎች አሉ። አዝዘዋል፣ አስገድለዋል፣ አድርገዋል። ስለዚህ ለመመለስ ለአገዛዝ እንዲመች ትግል የሚያስፈልገው አገዛዝ ስለሆነ ነው አይደል ለአገዛዝ እንዲመች የስቴት የሀገር ማሽኔሽኖችን እንደፈለገው ለመጠቀም እንዲመቸው ተቋማቱን ምንም አይነት ነጻነት ያለው ተቋም እንዳይኖር ኖ የሚል ማለት ነው። ገንዘብ ሲወጣ ኖም ትእዛዝ የማንኛውም ነገር ሲወጣ ነው። ይሄ ለምሳሌ የደህንነት ስትባል እኮ የኢትዮጵያ ደህንነት ይሰማሃል። አትሊስት ለኛ ለእኛ እዛ ላለን ሰዎች የኢትዮጵያ ደህንነት እንትን አይሰማም። ፓርቲውን የሚጠብቅ ነው። ስለዚህ ይሄንን ለማድረግ የግድ እንትኑን ማጥፋት ነበረበት። አሁንም እንዳልከው እንደ ፓርቲም ገስ ነው የምናደርገው ግልጽ የሆነ ተጠያቂነት በክልሎች መካከል እና በፌዴራል መንግስቱ የለም የፌዴራል መንግስቱን ድርሻስ እንዴት ነው የምትመለከቱት በዚህ አለመግባባት ውስጥ በደቡብና በኦሮሚያ በኦሮሚያና በሱማሌ ክልሎች መካከል ያለው እዚህ ጋር ክልሎቹም ጭምር ገብተው የክልል ባለስልጣናትም እየተጨቃጨቁ ናቸው እርስ በራሳቸው ምናቸው መቼስ እኛ ጋር ብዙ ነገር ሾው ነው አሁን ፌዴራል ስርዓት ነው ብሎ ራሱ አፍን ሞልቶ መናገር የሚቻል አይመስለኝም ምክንያቱም በአንዳንድ ሁኔታዎች ጥርንፍ ያለ አህዳዊ ስርዓት የሚመስልበትም አለ። እነዛ እንደ ክፍለ ሀገር አስተዳዳሪ እዛ ቁጭ ቁጭ በሉ እንጂ በራሳቸው ምንም ማድረግ የማይችሉበት የራሳቸው የሶርስ ኦፍ ፓወር የሌላቸው የራሳቸው ስልጣን የሌላቸው የስልጣን ምንጭ የሚባሉት ነገር የራሳቸው ተጠናከረ ማዕከላዊነትና ስልጣን ከላይ ወደታች የሚወርድበት ለማለት ነው። ለምሳሌ በእርዳታ የሚኖሩ ክልሎች በእርዳታ የሚኖሩ ክልሎችን የሚያስተዳድሩ አለቃዎች ወይም ፕሬዚዳንቶች ሙሉ ስልጣን አላቸው ማለት አይቻል። ምክንያቱም ገንዘብ ከላይ ወደ ታች ነው የሚሄደው፣ ሚዲያ የራሳቸው የላቸው። ስለዚህ እሱን ሁል ጊዜም ከአእምሯችን ማውጣት የለብንም። የራሱ ኦቶኖመስ ይሄ ሙሉ ስልጣን ያለው ሊሆን የሚችለው የስልጣን ምንጮቹ ከሱ ከህዝቡ የሚመነጩ ሲሆኑ ነው። ሁለተኛውና ዋናው ነገር ግን የሚመስለኝ እኔ ባለስልጣኑ ለህዝብ ተጠያቂ የሚሆነው ህዝብ ሲመርጠው ነው። ከላይ ያስቀምጠው ከሆነ ያስቀመጠውን ሰው ነው የሚፈራው እንጂ ህዝብን አይፈራም። ስለዚህ ማንኛውንም የሚታዘዘውን ነገር ያደርጋል። እንዲህ ያደርግ አናምነውም፣ እውነት ለመናገር አናምነውም። የመጣበት መንገድ ነው እንዳይታመንም የሚያደርገው። ስለዚህ በነዛ መካከል የሚደረጉት አሁን እንዲተደረገ እንደዛ ለ የአማራው ክልል ሰውዬ እንደዚህ ያለ የኦሮሚያው እንዲህ ያለ ምናምን፣ ሁሉም ምንጫቸው መስመራቸው አንድ ነው። ያው የዛው የአገዛዙ አካል ናቸው። ውጤታቸውም ተመሳሳይ ነው ከዋናዎች ጋር ሰላም ሊኖር የሚችለው እሱ ራሱ ሰላም የሚፈጠርበትን መንገድ ሲፈጥር ብቻ ነው እንጂ ሰላም በፍላጎት የሚመጣ ነገር አይደለም። ሰላም ደግሞ እንዲፈጠር ከተፈለገ አሁን ኢንቨስትመንት ኢንቨስትመንት ይላል። ያ ኢንቨስትመንት ኢትዮጵያ ውስጥ ለመምጣት እኮ የሚችለው ሰላም ሲኖር ብቻ ነው። ያንን ለመፍጠር ደግሞ ዴሞክራሲ መፈጠር አለበት። እውነተኛ ምርጫ መሆን አለበት። ህዝብ የመረጠው መንግስት መሆን አለበት። ሰማያዊ ፓርቲም ሆነ የመላው ኢትዮጵያ አንድነት ድርጅት እያልን ያለነው አንድ ነገር ብቻ ነው። ያም በካርድ ህዝብ የመረጠው የኢትዮጵያን ህዝብ ይምራ ነው። በጉልበት በጥይት ሳይሆን በሰላማዊ መንገድ ተወዳድረን ህዝቡ የሚፈልገው መርጦ ያሱ የሚፈልገው ይምራው ብቻ ነው። ይሄ ሌላ ነገር የለም። መቼም እናንተ ለውድድር ስትዘጋጁ ተቃዋሚ ፓርቲዎችም ስትሆኑ፣ ህዝብ ይደግፈናል፣ ህዝብ ከኛ ጀርባ ነው ያለው እንደውም ያደግን ሳይሆን እኛን ነው ህዝብ የሚደግፈን እያላችሁ ነው በየአጋጣሚው የምትናገሩት። ብቻ ያቺ ቀን ትምጣ፣ በኃይል ሳይሆን በድምፅ ሰው የሚወስንበት ቀን ትምጣ እንጂ እያላችሁ ነው የምትናገሩት። ሁልጊዜ እንዲህ አይነት ችግሮች በሚፈጠሩበት ጊዜ የእኛ ኃላፊነት ነው። ይሄ የምንለው ህዝብ ነው ለዚህ ጉዳት እየተዳረገ ያለው ብላችሁ ኃላፊነት ወስዳችሁ ተነሳሽነት ኖሯችሁ የራሳችሁን ጥናት ምርመራ ታደርጋላችሁ። የት ጋኑ ችግር ያለው እውነት አቅን የማግኘት ጥረት ታደርጋላችሁ። በኮሚቴም ደረጃ ይሁን ምሁራንን አሰባስባችሁን ይሁን ኃላፊነትና ተነሳሽነት ኖሯችሁ ታጣራሏችሁ ወይ? እነዚህ አይነት በነገው ምሽት ይቀጥላሉ ውይይታችን። ወደ ተከታዩ ዘገባ እንለፍ። የኢትዮጵያውያንና የኤርትራውያን ፍልሰተኞች መከራ በሊቢያ። ከሀገር ቤት ተነስቶ ሱዳን፣ ሊቢያ፣ በረሃና ባህር፣ አውሮፓ ድረስ ሰንሰለት የፈጠረው የህገ ወጥ አሸጋጋሪዎች ድብቅ እጅ ብዙዎችን ለሞትና ለጉስቁልና ዳርጓል። ሴቶች፣ ህጻናት፣ ወጣቶች በረሃ ውስጥ በውሃ ጥምና ረሃብ ህይወታቸውን ያጣሉ። ሴቶች ይደፈራሉ፣ ላልፈለጉት እርግዝና ይዳረጋሉ። በሊቢያ እስር ቤቶችና በየጎዳናው በስቃይ ላይ የሚገኙ በርካታ መሆናቸውን ገልጸውልናል። ተከታዩ የአበባየሁ ገበያው ዘገባ ሙሉውን ታሪክ ይዟል። ባህርና በረሃ አቋርጠው ከአስራ አምስት ቀን እስከ አንድ ወር የሚወስድ እግር ጉዞ አድርገው ከዋጥም ሞትና ጉስቁልና ተርፈው ከምስራቅ አፍሪካ ፍልሰተኞች ሊቢያ ይገባሉ። የሜዲትራኒያን ባህር በማቋረጥ ጣሊያን፣ ሲፕረስ፣ ግሪክና ስፔን ለመጓዝ በሚደረግ ዝግጅት ፍልሰተኞቹ አብዛኛውን ጊዜያቸውን የሚወስደው የሊቢያ ቆይታቸው ነው። ወራት ዓመታት። ከምስራቅ አፍሪካ ተነስተው አውሮፓ ለመድረስ በሱዳን፣ በሰሃራ በረሃ ከዚያም ሊቢያ የሚደርሱ ፍልሰተኞች ቁጥር ከአመት አመት መጨመሩን የሰብአዊ መብት ድርጅቶች መረጃዎች ይጠቁማሉ። እንደ አውሮፓ አቆጣጠር ከ2014 ጀምሮ ከ600 ሺ በላይ ፍልሰተኞች ከምስራቅ አፍሪካ ተነስተው ሊቢያ ዳርቻ ደርሰዋል። ፍልሰተኞቹ በተለይም ኤርትራና ኢትዮጵያ፣ ሶማሊያ በተለያየ መንገድ ሱዳን ከገቡ በኋላ ሊቢያ ለመድረስ ከ10 እስከ 15 ቀን የመኪናና የእግር መንገድን አቋርጠው ነው። በመንገድ ላይ ከሚገጥማቸው ዘራፊ፣ ከውሃ ጥምና በረሃድ ነው በህገ ወጥ አሸጋጋሪዎች ሊቢያ የሚደርሱት። ሱዳን ዶብ የሊቢያ ዶብ ቢያንስ አምስት ቀን ምናምን ይወስድ። ባህል ጆብን ቆርጦ እስከ ሊበል ስጋ ደግሞ አራት ቀን ምናምን ቢያንስ ትንሽ ችግር የሚደርስብህ ውሀ የውሀ ጥረት፣ በዛ ላይ ጥማት ራብም አለ። ሳራ በረሃ እንዴት ነው የምትገልጸው? በጣም በጣም መጥፎ ነው። በጣም አስከፊ፣ በጣም መጥፎ መጥፎ፣ የመጨረሻ መጥፎ። እንኳን እንኳን ኤውሮፓ ሀገሬ እንዲመልሱ የሚያርጉት ምክንያቱም ያየሁት እና ያለፍኩት ህይወት በጣም ያሳዝናል። ምክንያቱም በህይወቱ ላይ ብዙ ፈተናዎች ያሳልፋለ፣ ብዙ ነገር እንታያለ። ግን እንደዚህ የሳራ ጉዞ በጣም ምክንያቱም ከአንተ ገር እየሳቀ እየበላ እየጠጣ የነበረ ልክ አንድ ቀን በኋላ ይሞታል። በሞቆት ነው በአደጋ ነው በጠም በውሃ ጥማት ነው በብዙ ነገር ያው በቃ ይለያል። ወንድም ጓደኛ እንደሆነ ገንቶን ትለያለች። የግድ በቃ በጣም አስከፊ ነው። በዛ ላይ ደግሞ ሰሀራ አንዳንዴ ማኪናዎች ይጠፋሉ፣ መንገድ ይጠፋቸዋል። ባትር ሲጨርሳቸው ሞባይላቸው ጂፒኤስ የሚባል አላቸው፣ ዘት የሚንቀሳቀሱት ሞባይሎች አላቸው፣ ሶሪያ የሚባል አላቸው። መንቀሳቀሱት እሱ ሲጠፋቸው ባትር ድንጋይ ሲጨርሳቸው፣ በቃ መንገድ ይጠፋቸዋል። አንዳንዴ ብዙ ማኪናዎች አሉ፣ አሁን መንገድ ጠፍታቸው በሰራ ላይ ሄደ የሚቀሩ አድራሻቸውም አይታወቅ፣ የት እንዳለ አይታወቅ። ልክ መንገድ ሲጠፋቸው ወደፊት የሚሄዳሉ ያሉ፣ ወደኋላ የሚመለሳሉ፣ ወደ ጎን የሚሄዳሉ ሁሉ ሳህራ ይሆናልና ከተማን አያገኙ በዛ ላይ ማቴናን በዚህ ጨርሳለች በዚህም በጥማት ይሞታል። ብዙ ነገር አለ። በጣም አስከፊ ነው ሰሐራው፣ በጣም በጣም በዚህ ሁሉ መንገድ ተጉዘው የህልም መንደራቸው አውሮፓ ለመድረስ በሊቢያ ቆይታ ያደርጋሉ። ከሊቢያ ፖሊሶች፣ ከህገ ወጥ አዘዋዋሪዎች፣ ከዘራፊዎች ሽሽት መደበቂያ በመሰላቸው ስፍራ ሁሉ በመታጎር አዎ ማለት በአደጋ ምክንያት ምናምን፣ እነዚህ ልቢዎች ማኪናን ለመቀማት አሁን ለምሳሌ እኛ የምንመጣበት ሰንሳሪ የሚያመጣ ነው። ወደዝ እና ሌሎች የሌሎች ሰንሳሪ ደግሞ ልቢዎች አሉ፣ መንገድ ላይ ጠብቀው የሚቀሙ የሚወስዷቸው ማለት ነው። ሰንሳሪ ምንድን ነው? ደላላ ማለት ነው። ብዙ ችግሮች አሉ እዛ ሊቢያ ውስጥ ብዙ ሌቢዎች አሉ። ብዙ እንትን መንገድ ላይ አንተ ምስመጣው ደላል እና በሌላዎች የሚቆዩ የሚጠብቁት ሌቢዎች አሉ፣ መንገድ ላይ ጠብቀው ምናምን። ብዙ ሀል ሽቶወር ደግሞ እነሱ ሳይ እንዲቀሙ ስለማቂ ይሮጣል። በዛ ላይ ብዙ መሳሪያ ሰዎች ይሰብሰባል አንዳንድ የጎማ ልማታት አ ማኪናዋን እና ትገለበጣለች። ብዙ ሰው ይሞታል። ሲሰብሱት መሰራት ሰውም ይጎዳል። ብዙ ነገሮች የሚደርስ ነገር አለ። በሊቢያ በማያውቁት አድራሻና ስፍራ በእነሱ አጠራር በሰንሳሪዎች ወይም በደላሎች በህገወጥ አዘዋዋሪ ስር ተቀምጠው የሚጠባበቁት ሜዲትራንያን ሞላ ጎደለ የሚያሻግራቸው መርከብ ወይም ጀልባ ተዘጋጀ አልተዘጋጀ የሚለውን ነው። ባህርና በረሃ አቋርጠው አውሮፓ ለመግባት በሚደረግ ጉዞ በርካቶቹ ለሰንሳሪ ወይንም ለህገወጥ አሸጋጋሪዎች የሚከፍሉት ገንዘብ ስለማይኖራቸው፣ በዘራፊዎች ስለሚነጠቁ የተጓዦቹን ህገወጥ ጉዞ የሚያውቁ የሊቢያ ፖሊሶች በድብደባና በእንግልት ፍልሰተኞቹ ወደ ሀገራቸው ወይም ወደ ቤተሰቦቻቸው ደውለው ገንዘብ ሀዋላ እንዲያደርጉ ያስገድዷቸዋል። ይህንን ካላደረጉ ግን የሚገጥማቸውን፣ ሌላኛው ወጣት ይገልጻል። እጅና እግሩ በሰንሰለት ታስሮ በሌላኛው ጓደኛ በመረዳት ስልክ አናግሮኛል። ለምን? ገንዘብ ስላልከፈልኩ። ስንት ጊዜ ነው ሊቢያ ከገባህ? አሁን ያለበት ቦታ ላይ ከደረስክ አራት ወር አካባቢ ሆኖኛል። እስካሁን ድረስ ሀዋላ አስደርገሃል ከቤተሰብህ? ለፍጹም ማለት ገንዘብ ስለሌለኝ። ከየት አካባቢ ተነስተን ሄድከው? እኔ ከኦሮሚያ ክልል ነው ነገሌ ጎርማ። ስንት ቀን ሆነው እጅና እግርህ እንደዚህ ታሰረ? እንዴት ትበላለ? እንዴት ትንቀሳቀሳለ? ማለት ይፈቱሻል? በየደቂቃ ነው ይመጣሉ፣ ገንዘብ አውርድ ይሉሻል። ገንዘብ ለምን አታወርም? ደውል፣ ቤተሰብ ገንዘብ አስልክ ይሉሻል። አሳውል አታውል ካሌለሽ፣ ታሰረል፣ ትደረሰል፣ ትሰቻለሽ። ወተት መድፋት አለ፣ ስኳር መድፋት አለ፣ ላይሽ ላይ ዱላዎች አሉ። በቢላ አስፈራሩሻል፣ በመሳሪያ አስፈራሩሻል። አሁን አንተ ምን እየጠበቅክ ነው እኔ በመሰረቱ ገንዘብ የለኝም፣ ቤተሰቤ ገንዘብ የለውም። ስለ እውነቱ ማለት ነው። ገንዘብ ከፍላለው ብዬ ተማምኛ አይደለም። በፖለቲካ ችግር ነው ከሀገሬ ተሰዶ የሚወጣው። ኦሮሞ ነኝ። በአዲስ አበባ ዙሪያ ባለው ማሰርኩላል በዲሞንስትሬሽኑ አማካኝነት ነው የወጣው እና ገንዘብ ኖረኝ ወይም ያዘጋጀሁት ምንም ገንዘብ የለም። ምንድን ነው ተስፋ ያው ስልክ ሳገኝ አንዳንዴ ወይም እዚህ ሰርቶ ምናምን የምሄድ ነው ሰርቶ ስልክ አለ ምናምን አለ የሚከፍልልኝ ካገኘው ማለት ነው፣ አለ ካገኘው አስከፍላለሁ፣ ካላገኘው እንደዚ አይነት አማራጮች አሉ። ሁለት አመት ምናምን ይሰጃለ። ያ ደግሞ እዚ አብረሽ ሰርቶች ጽዳ ተጠጃለሽ እንትቤታት ያለሽ ሰዎች የሚገኙበት አለ። ወደ አውሮፓ ለመጓዝ በሊቢያ አራት ወርና ከዚያም በላይ የቆዩ ከምስራቅ አፍሪካ ከተለያዩ ሀገራት የተወጣጡ ከስምንት መቶ በላይ ፍልሰተኞች በሊቢያ አንድ ስፍራ ወይም መጋዘን ታጉረው እንደሚገኙን የገለጹልን እስከ ስምንት መቶ ምናምን የሚሆን ሰው አለ። አንድ መቅዘነው ከኢትዮጵያ ከሶማሊያ ከኤርትሪያ ሀጆች ናቸው። ወደ አውሮፓ ባህሩ የሚያቋርጡ ናቸው። ገንዘባቸውን ከፍሎ ጨርሰው ማለት ነው። ምን እየተጠባበቁ ነው? አሁን በቃ ገንዘብ ሲከፍሉ ይቀመጣሉ። ጉዞ ሲደርስ ይሄዳሉ። ጉዞ አለ በየ ጉዞ አለ። ጉዞ ከፍሎ የጨረሰ የተዘጋጀ ሰው ይሄዳል። ወደ ራዲዮ ጣቢያችን በመደወል ሀሳባቸውን የገለጹልን ከሁመራና ከኦሮሚያ ክልል ተነስተው ሊቢያ የደረሱት ወጣቶች አንድ ሰንሳሪ ወይም ደላላ ያደረሰባቸውን ከህል መንደራቸው ወይም ሜዲትራኒያን ባህር አቋርጦ አውሮፓ የሚያደርስ ሀሳባቸውን አስተጓጉሎታል። በሊቢያ አራት ወራችን አድርገናል። ከአንድ ወር በኋላ ይህን ችግር እንደ ድክብራ ችፈል ምናምን ተባልን። ልክ እንደገባል አወረን ሂሳባችን በዛ ላይ መርሃዊ ንግሴቶች የሚባል ኤርትራ የእነሱ ሀዋላ የሚሰራ ጀርመን ጀርመን ነው የሚሰራው ሀዋላውን በዛ እዚህ እሱ ነው ተቀባይ እና ልክ እንደገባን ስልክ ተሰጠን። ደውሉ ሂሳባችሁ አውርዱ ባህር ትገባላችሁ ምናምን ተብለን እሺ ብለን የአንዳንድ ስልክ ተሰጠው። ሁላችን የደወል ቤተሰባችን ነገር ናቸው ወይ ሊካ እኮ ጠይቀናል እና ሂሳባችን አውርዱልን ምናምን ብለን ከዛ ከዛ ብሎ ከፈሉልን። ያው ያኔ የመራብ ንጉሰ ተሰ የሚባለው ሂሳብ ተቀባይ ነው። ከዛ በፊት የሆነ እዚህ ይዞን ያለ ሰውየው የዚህ ሰምታሪ ምክ ነበረች። ተምሃር ነው የምትባለው ስማ ስናት ከዚያ እሱ ሀበላ እየተቀበለ ያስተላልፍ ነበር። መጀመሪያ እሷ ልክ ከሶስት ወር በፊት ነው የሄደችው። ከዚህ ልክ ጣሊያን እንደገባች የእኛም ብ በዛ ሰዓት እኛም በነሱ ጋር ልንጫን ነበር። አጋጣሚ ሆኖ ግን ማኪና ሞታለች መርከብ ሞታለች ምናምን ብሎ አስቆርቶን ሁለተኛ መንገድ ትሄዳላችሁ ብለን ከፍለን ጠልሰናል። ሰላሳ ሁለት ምናምን ነው የቀረን። ከዚያ ቀረና ሁለተኛ ጉዞ ትሄዳላችሁ ተብለን ኦኬ ብለን መርከቧን መርከቧን በሰላም ገባች። እግዚአብሔር ተመሰገነ። አሁን ጣሊያን ገባች ማለት ነው። ልክ ጣሊያን እንደገቡ ደወሉልን ገብተናል እናንተ አሁን ትነሳላችሁ ምናምን ተብለን ያው ያኔ መርሃዊ ንጉሰ ተስፋ የሚባለው እሱ ነው ብር የሚቀበለው የሁላችን ተቀብለዋል። እና ሁለተኛ ጉዞ እየመጣ ነው እናንተ ተብሎ ተዘጋጅተናል ምናምን ልንሄድ ልጫ ነው ተብሎ ደውሎ ብር አስተላልፍላቸው የሆነ ሰላሳ ሁለት ሰዎቹ ብርን አስተላልፍላቸው ወደ ልጆች ምናምን ሲለው እዚህ ያለ አበሻው ኤርትራው ማለት ነው እሺ ምናምን ብሎት መጀመሪያ ተቀብሎ ተናግሮት ነበር እሺ ብሎ ምናምን። ከዛ ስልክ ዘጋበት መሰለኝ እና ተምሳሬ መጣና እሱም እናንተ ሰላሳ ሁለት ሰዎቹ ያኔ መርሃዊ ንጉሰ ተስፋ የሚባል ሀዋራ ጀርመን የሚሰራ ነበረ ብራቸው ስለበላው ቤተሰባቸው ደውላችሁ ንገሯቸው፣ ብራችሁ እያንዳንዱ ሰው ብሩን ይመልስ፣ ወይም ደግሞ ያንን መልጎ መራሁን ሰጥታ የሚባለው ቤተሰባችን ደውሎ ይጠይቁት ብራችሁ አላስተላልፍም አለ። እኛ ስንደውል ልክ እንደማያውቀን አለ ማን አንተ፣ ማንን ፈልገህ ነው ምናምን ይልሃል። እገሌ እገሌ ነኝ፣ ወንድሜ ከዚህ ቦታ ይሄን ብር ክፍሎ ነበርና አላስተላልፍለን ወደዚህ ምናምን እንለዋለን። ይዘጋ ገግረው ያው ሁላችን የተሰበሰብን ሰላሳ ሁለት ሰዎች ስልክ ተሰጠን ደውል ተብለን ልክ ወደ ቤተሰባችን፣ ወደ ኤርትራ፣ ወደ ኢትዮጵያ፣ ወደ የትም ቦታ ደውለን ስልክ ይዘጋ። እኛም በቃ ተስተቆጣን ለማለት አንድ ነገር የምትተባበውን የምንፈልገው ምክንያቱም በቃ ብራችሁን አምጥ እያለ ሀያ አራት ሰዓት እየተቀጠቀጥን እየተገረፍን ሰዓትም ሀያ አራት ሰዓት ልጆች እየመጡ እያሰሩ ነው አሉ ውሃ ወተት እንዲደሱ ብናል ብዙ ስቃይ ነው የምናሳልፈው እዚህ ከሲና የባስ ስቃይ ነው የምናልበው። በቃ ሰምሳሪ፣ ያን የኤርትራ ሰምሳሪ እየመጣ ነው የሚረዳ ነው ያለ እንጂ እሱ ባይኖር ይገድሉን ነበር። ሃይማኖት የሚባል የላቸውም። ሃይማኖታቸው ብር ብቻ ነው። ትንሽ የሚከብደው ደግሞ እዚህ አካባቢ ቢያንስ ሊቢያ ነው። ብዙ መጥፎ ነገር ይደርሳል በርሳቸው ይጣላሉ። ዳሽ የሚባል አሉ። ሀያ አራት ሰዓት ነው ቀን ሀያ አራት ሰዓት ነው የሚጣሉ ብዙ ይገድላሉ። እና በዛ ነው በዛ እኛ በጣም ህይወታችን እንትን ላይ ያለ ነው። ዛሬ ይመጣሉ ነገ ይመጣሉ ለሊት ይመጣሉ በቃ አንደኛም ሀያ አራት ሰዓት በቄ እንትና እያለ በዛ ላይ ደግሞ መጥቶ ሌሊት ያስሩና ሊቀጠቁጡናል ብላቸውም ትያሉ እነዚህ ወጣቶች የሜዲትራኒያን ባህር አቋርጦ አውሮፓ የሚያደርሳቸው የባህር ጉዞና መጓጓዣ ጀልባ ይሁን መርከብ የሚወስድባቸውን ሰዓትና ጊዜ እንኳን ጠንቅቀው አያውቁም ካላችሁበት ስፍራ ሜዲትራኒያን አቋርጣቸው አውሮፓ ባት ነው እያልከኝ ነው ና በመርከብ ና በጀልባ ለመሄድ የትኛውን ነው እናንተ መርጣችሁ የተቀመጣችሁት ምርጫ የሚባል ነገር የለም እዚህ ጋ እኔ ብዙም ስለ እንትኑ እውቀቱ የለኝም። ነገር ግን በመርከብ ነው የሚባለው በጀልባ ነው የሚካሄደው። ተለቅ ያለ ይኖራል፣ አነስ ያለ ይኖራል። እንደ ሰው አጫጫኑ ነው። ገብቶሻል። ስለ አደጋው ትሰማለህ፣ ታውቃለህ። ስለ አደጋው ያው በነበርኩ በሰዓት በኢንተርኔት ያለው ሶሻል ኔትወርኮች ምናምን አየዋለሁ። እሱ ደግሞ እግዚአብሔር አለ። እሱን እቋቋመዋለሁ፣ ወጣዋለሁ ብዬ ወስኛ ይቻል

እናመሰግናለን አባባዊ የሁን ለዘገባው። ወደ ተከታዩ ዝግጅት እናልፋለን። እሰጥ አገባ ነው። በሰሞነኛው የኢትዮጵያ ጉዳዮችና አሻግረው ሊወስዱ በሚችሉ መንገዶች ዙሪያ የተጀመረ ተከታታይ ክርክር የመጨረሻ ክፍል ነው። ሰጥ አገባ ለምሽቱ ይዞ የቀረበው የፕሮግራሙ አዘጋጅና አቅራቢ አሉላ ከበደ ነው። የብዙዎችን ትኩረት በሳበና ባለፈው ሳምንት ክርክራቸው የተነሳ አንድ ጭብጥ መለስ ብሎ በማስታወስ ይጀምራል። በቅድሚያ ተከራካሪዎቹ ራሳቸውን ያስተዋውቃሉ። ግዛው ለገሰ እባላለሁ። የምሰራው የአንድ አይቲ ድርጅት ዳይሬክተር ነኝ። ዋሽንግተን ዲሲ ሆኜ ነው የማወራው። ሜሪላንድ ነው የምኖረው። እኔ ሊያስችል ይባላለሁ። አዲስ አበባ ነው የምኖረው ናቸ፣ የልማታዊ መንግስት አስተሳሰብ ደጋፊ። ሁለታችሁንም አመሰግናለሁ እንግዶቼ። ፌዴራሊዝምን በተለይ ደግሞ ዘውግን መሰረት ያደረገው አስተዳደርን የተመለከተ ራሱን የቻለ ርዕስ አድርገን በሰፊው በኋላ ላይ ትከራከሩበታላችሁ። አሁን ተከሰተ ባለው እርሶም የጠቀሱት በቀጥታ በተጨባጭ ሰዎች የሞቱበት ሁኔታ ላይ እርሶ እስከ ተረዱ ድረስ ግለሰቦች የሚል ነገር በተደጋጋሚ ተጠቅመዋል እና እነማን ናቸው ተጠያቂዎቹ? መቼስ ነው ተጠያቂ የሚሆኑት? ለሰዎች ህይወት ህልፈት ምክንያት የሆነ ሁኔታ የሚከስቱ ሰዎች መቼስ ነው እንዴትስ ነው መንግስት እንዲያሉ ሁኔታዎች በተከሰቱ ጊዜ በአግባቡና በጊዜው ኃላፊነት የሚወስዱ ተጠያቂ የሚሆኑ ሰዎች ነው በግልጽ ለህዝብ ይፋ የሚያደርገው ማን ናቸው ተጠያቂዎቹ? ይላሉ በተጨባጭ እርሶ እስከሚያውቁት ድረስ ዚያን ችግሮች መጀመሪያ የአመለካከት ችግር አለ። የአመለካከት ችግር ጠባብነት ችግር አለ። ይህ ችግር መጀመሪያ በአመለካከት ደረጃ በትምህርት

አቶ ግዛው በሶማሌና በኦሮሞ ብቻ አይደለም ይሄ ችግር ያለው በኦሮሞና በደቡብ ህዝቦችም በኦሮሞና በአፋር በአፋርና በአማራ ይሄ ችግር መጥቷል። አጠቃላይ በሁለት መልክ ነው ማየት ያለብን። ለእኔ እንደሚመስለኝ ህዝባዊ ወያኔ ሓርነት ትግራይ ስልጣኑን ሲይዝ መሬትን ለኢትዮጵያውያን ሳይሆን እሱ ለመረጣቸው አካባቢው ለሚኖሩ ሰዎች ብቻ ስለሰጠ የሶማሌ ክልል የሶማሌ ህዝብ ነው፣ የኦሮሞ ክልል የኦሮሞ ህዝብ ነው፣ የአማራ ክልል የአማራ ህዝብ ነው የሚል አይነት ስላለ ኢትዮጵያውያን በተለያየ አካባቢ ሄደው ሰርተው የመበልጸግና የመኖር እድላቸውን አጥብቦታል። ይሄ ለሀያ ስድስት አመት ስር ሲሰድ መጥቶ ዛሬ በተግባር ሆኗል ካየነው ይሄንን ተጠያቂው ሊሆን የሚችለው አንደኛ ፌዴራል መንግስቱ ነው። ማዕከላዊ መንግስቱ ለአንድ ሙሰኛ ለማባረር ስብ ጊዜያዊ አስቸኳይ ስብሰባ የፓርላማውን የጠራ እኔ ካነበብኩት ከሀምሳ ሺህ ሰው በላይ ከቀየው በማንነቱ መታወቂያ እየታየ በተባረረበት ሁኔታ ምንም አይነት እርምጃ አልወሰድም። ጠቅላይ ሚኒስትሩ በመጨረሻ ነው መጥተው የተናገሩት። የአንድ ሀገር መሪ ያን ያህል ሰው ልጆች፣ አሮጊቶች፣ አባቶች ሲባረሩ በማንነታቸው ከኢትዮጵያም አልፎ ከሶማሌላንድ ኢትዮጵያውያን ሲባረሩ ኢትዮጵያ እንደ ሀገርም የሆነ አሁን ያለው መንግስት፣ እንደ መንግስት ለሶማሌ መንግስት ማስጠንቀቂያ የሚሆን ዜጎችን ለመጠበቅ ያደረገው ጥረት የለም። የህዝባዊ ወያኔ አርነት አስተሳሰብ ኢትዮጵያን ሊያስተዳድር እንደማይችል ይገልጻል። ሁለተኛው በስልጣን ላይ ያሉት በተለይም የማዕከላዊ መንግስቱን የሚመሩት መሪ እንዳ መርከብ አየር ላይ እየተንሳፈፉ ነው። ይሄ ነው የሚባል መሪ እንደሌላቸው በግልጽ የታየበት ሁኔታ ነው ያለው። ሶስተኛው የየክልሉ መሪዎች ለምሳሌ በኦሮሞ ክልል የኦሮሞ የህዝብ ግንኙነት ክፍል ና የሶማሌ ክልል ህዝብ ግንኙነት ክፍል በየ ማህበራዊ ሚዲያ ያደረጉትን ብናይ ጎረቤት ሀገሮች የሚጣሉ ነው ሚሰል የአንድ ሀገር ሰዎች የሚጣሉ አይደለም ሚመስለው። ስለዚህ ከግራው ፖለቲካ ከማርክሲዝም ሌኒኒዝም ተወስዶ ኢትዮጵያ ውስጥ የተገነባው ፌዴራሊዝም የሚል ስም ያለው ግን ከአሀዳዊ ሲስተም የበለጠ የተማከረ እና በህወሓት ስር ያለ መንግስት አቅጣጫው መጥፎ መሆኑን ዛሬ የተባረሩት ኦሮሞዎች መሆናቸው፣ ትናንት የተባረሩት አማራዎች መሆናቸው የሚያሳየን ነገር አገራችን መጥፎ ቦታ ውስጥ ነች። ቆም ብለን እናስብ ብለን እንድናስብ የሚያስገድደን ነው የሚመስለኝ። መልካም፣ ለሰዓት ሲባል የመጨረሻ ማደርገውን ጥያቄ ላስከትል በዘንድሮ ስነ ስርዓት በዚሁ ጉዳይ ላይ ዳግም ሌላ እልቂትና አደጋ እንዳይከተል ቁጥብነትን ማንኛውንም የኃይል እንቅስቃሴ እንዳይኖር ያሳሰበው ዓለም አቀፉ የሰብአዊ መብት ተሟጋች ድርጅት ሂማን ራይትስ ዋች ባለፈው አመት በዚህ በእሬቻ ስነ ስርዓት የተፈጸሙ ግድያዎች በዓለም አቀፍ መርማሪዎች እንዲጣሩ ሲል ሲል የኢትዮጵያ መንግስት አሳስበዋል። ይሄ የተጠያቂነት ጉዳይ በጎንደር በተፈጸመውም በሌሎች የኦሮሚያ አካባቢዎች ከዚህ ቀደም በተፈጸሙትም ሆነ ቀደም ብለን ባነሳ ነው ሶማሌና የኦሮሚያ ክልል ተዋሳኝ አካባቢዎች ለሞቱት ሰዎች በሶማሌ ውስጥም ለሞቱት ሰዎች የተጠያቂነትን ጉዳይ ጎልቶ እንዲወጣ አድርጎታል። ይሄ በገለልተኛ ዓለም አቀፍ መርማሪዎች ይጣራ የሚለው ሀሳብ ላይ የሰብአዊ መብት ድርጅቱ ጥሪ ላይ ምን አስተያየት አላችሁ? የዛሬውን በዚሁ እንቋጭ አቶ ኤልያስ ነሽ አልና በተካሄደ ንት ላይ የኢትዮጵያ መንግስት እንዲሆን በሰብአዊ ኮሚሽን የራሱ አለው ሁማን ራይትስ ዎች ይ ኖርማሊ እንትን አይመስለኝም። የራሱ የፖለቲካ ዓላማ ያለው ድርጅት ነው። ድንገት አዲስ ስረስ እንዳልጀምር እንጂ የምስራቅ አፍሪካ የሁማን ራይትስ ዎች ሊቀመንበር ኬንያ ያለው ልጅ በተንግስት ጊዜ ሁለት ዓመት ታስ ይወጣል። ስለዚህ ከእንደዚህ አይነት አመራር የያዘ ሰው ኒውትራል የሆነ ድርጅት ይመጣል ዬ የሚፈልግ ስለዚህ ማራቾች ኢትዮጵያ ውስጥ እንደ ድርጅትም የራሱ መግለጫ ማውጣት አይችልም። ኢትዮጵያ ውስጥ ግን የገላጋይነት ሚናና የፕሮብሌም ሶልቨርነት ችግር ፈቺነት ተፈጥሮ አለ ብዬ አላውቅም። ይህ ችግር ግን ኢትዮጵያ የሆነ የራሱ የሆነ መስ የራሱ ሰብአዊ የኢትዮጵያ ሰብአዊ ኮሚሽን አለ። ኮሚሽኑ አጣርቶ እርምጃ ሊወሰድበት ካለም ራሱ እንደሚወስድ እንመቃል። አቶ ኤልያስ ኮሚሽን የሚሉት በኢትዮጵያ መንግስት የተቋቋመውን ኮሚሽን ነው። እንዴት አድርጎ ነው መንግስት ያቋቋመው ድርጅት መንግስትን መልሶ የሚመረምረው? ዓለም አቀፍ ድርጅትን አንቀበልም ካለ ዓለም አቀፍ ድርጅት መጀመሪያ ሞቲቭ የህብርን ችግር የሚፈታ ከሆነ የፖለቲካ ዓላማ የሌለው ከሆነ እኮ ፈቺ ነው፣ ችግር ይፈታል። አቶ ኤልያስ እርስዎ እንዳሉት ትልቅ ርዕስ ነው። ራሱን ችሎ ልንነጋገርበት፣ ሌሎች ሰፋ ባሉ ጉዳዮች ላይም በተለይ ፌዴራሊዝምን፣ ቀደም ብሎ የተነሱ ጭብጦችን በተመለከተ ተመልሳችሁ እንድትመጡ ጋብዛለሁ። የመጨረሻውን እድል ለአቶ ግዛው ልስጥ። እዚቹ ነጥብ ላይ በአጭሩ፣ አቶ ግዛው። በጣም አጭር ነው። ማድረገው ሁለት ነገሮች ነው ምለው። አንደኛ ሂዩመን ራይትስ አምነስቲ ኢንተርናሽናል የመሳሰሉት በአለም ላይ ተቀባይነት ያላቸው ድርጅቶች ናቸው። አቶ ኤልያስና የሚደግፉት መንግስት ዓለም አቀፍ ተቋማት እነ ወርልድ ባንክ እና አይኤምኤፍ እነሱን የሚደግፏቸው ሲሆን ማንነታቸውን፣ ምንነታቸውን ይቀበላሉ። የፖለቲካ ካሄዳቸውን አይመረምሩም ወይም ፖለቲከኛ ናቸው በሚል አያጣጥሉትም። ስለሆነም ሂዩማን ራይትስ እና አምነስቲ ኢንተርናሽናል ያነሱት ጥያቄ ተገቢ ጥያቄ ነው። ሁለት ነገሮችን ማንሳት ይፈልጋሉ። አቶ ኤልያስ ያነሱት የኢትዮጵያ ሰብአዊ መብት ጉባኤ የሚባለው ስሙን አርሙኝ፣ በህዝባዊ ወያኔ አርነት የተቋቋመው እና በህዝባዊ ወያኔ አርነት የሚመራ ነው ከዚህ በፊት ያወጧቸውን ሪፖርቶች ብናየው ነጻና ፍትሀዊ እንዳልሆነና የፖለቲካ ዓላማ እንዳለው የሚያስረዳ ነው። ሁለተኛ ነገር በህዝባዊ ወያኔ ሓርነት ትግራይ በሁለት ሺ አምስት በአስራ ዘጠኝ መቶ ዘጠና ሰባት ምርጫም ተቀጥሎ ነጻ ተቋም ራሴ አቋቁማለሁ ብሎ አቋቁሞ ያ ነጻ የምርምር ኮሚሽን ያወጣውን የምርምር ውጤት አልቀበልም ብሎ ሊቀመንበሩና ስደት ላይ ነው የሚገኙት። አቶ ሊያስ ደጋግሞ የሚሉት ነገር አለ። የፖለቲካ ሀሳብ ያላቸው ሰዎች የሚሉት ነገር አለ። ኢትዮጵያውያን የፖለቲካ ሀሳብ ሊኖራቸው ይችላል። ህዋህት ብቻ አይደለም ፖለቲካ ሀሳብ ሊኖር የሚችለው ኢትዮጵያዊ በነጻ ወጥቶ የፖለቲካ ሀሳቡን ገልጾ እቤቱ በነጻ ገብቶ ልጆቹ የሚስምበት ህብረተሰብ ነው መገንባት ያለብን። መልካም ክርክሩ ይቀጥላል። እድል ይኖራችኋል። ሌሎች ያልተነሱ ጭብጦችም አሉ። አቶ ግዛው ለገሰ ከዚህ ከዋሽንግተን ዲሲ፣ አቶ ኤልያስ ግዳይ ከአዲስ አበባ እንግዶቼ ለጊዜያቸው አመሰግናለሁ። ሁለታችንም ጊዜ ይስጠ ክቡራትና ክቡራን አድማጮች ዝግጅታችን ሊጠናቀቅ ጥቂት ደቂቃዎች ይቀሩታል። አጫጭር የዕለቱን መረጃዎች ላካፍላችሁ። አንድ የዩናይትድ ስቴትስ ዶላር 23 ብር ከ41 ሳንቲም ተመንዝሯል። ዛሬ የባንክ መሸጫ ዋጋ 23 ብር ከ88 ሳንቲም ነው። በኢትዮጵያ ሚቴዎሮሎጂ ኤጀንሲ ትንበያ መሠረት ነገ መስከረም 27 አዲስ አበባ ከፊል ደመናማ ትሆናለች። ከፍተኛ ሙቀቷ 25፣ ዝቅተኛው 10 ዲግሪ ሴልሽስ ነው የሚሆነው። ከኢትዮጵያ ብሔራዊ ባንክና ከኢትዮጵያ ሜቴሮሎጂ ኤጀንሲ ዌብሳይቶች ተጨማሪ መረጃ ማግኘት ይቻላል። ልክ የዛሬ 604 ዓመት በ1375 ዓ ም አጼ ዳዊት ቀዳማዊ ሞቱ። የግብጽ ፕሬዚደንት አንዋር ሳዳት የዛሬ 36 ዓመት በዛሬዋ ዕለት በ1974 ዓመት ማለት ነው ተገደሉ። ክቡራትና ክቡራን አድማጮች ዝግጅታችን በዚሁ ተጠናቀቀ። በምሽቱ ፕሮግራም ዋና አዘጋጅ ትዝታ በላቸውና በሌሎችም ባልደረቦቻችን ስም የምንሰናበታችሁ ሰሎሞን አባትና ቆንጅት ታየንን አብራችሁን ስለ ቆያችሁ እናመሰግናለን። ክቡራትና ክቡራን የምሽቱ ፕሮግራም ፕሮዲውሰር ብርሃን ኃይሉ ነች። የአያሌው ንጉሴን ተመለሽ እስከ ዝግጅታችን ፍጻሜ እንጋብዛችሁ። ከዛም የትግርኛ ዝግጅት ይቀጥላል። በእኛ በኩል ሰላም ደህና I'm just but